ኢትዮጵያውያን ሁሉ የሚያከብሩት አዲስ ዓመት መስከረም አንድ ቀን በተለያዩ የአውስትራሊያ ግዛቶች የሚኖሩ ኢትዮጵያውያን በኮሮና ቫይረስ ገደቦች ምክንያት በትልልቅ ዝግጅቶች ባያከብሩትም በማኅበራዊ ሚዲያዎችና እንደ ፐርዝ ባሉ ከተሞች በአዳራሽ ዝግጅቶች ይከበራል። አዲስ ዓመት ፀሐይ የምትወጣበት ጨረቃና ከዋክብት የሚደምቁበት ምድር በአደይ አበባ የሚያሸበርቅበት፣ ለሞሉ ወንዞች ጎለው የተነፋፈቁ የሚገናኙበት፣ ምኞትና ተስፋ የሚገላለጹበት ሕፃናት፣ ልጃገረዶች ነጭ ባህላዊ ልብስ በመልበስ ለምለም ቄጤማና አደይ አበባ በመያዝ በየመኖሪያ ቤቱ በመዞር የአዲስ ዘመን መብሰሩን አበባ ይሆሽ በማለት የሚያዜሙበት አዲስ ዓመት እንቁጣጣሽ ዛሬ ነው። በስደት ከአገር ከወገን ርቆ የሚኖር ኢትዮጵያዊ ልቡና ናፍቆቱ አገር ቤት ቢሆንም ባለበት አገር የአገሩን አዲስ ዓመት ያከብራል። የታዝማኒያው ነዋሪ ከድር መሐመድ አዲስ ዓመት ከዘመን መቀየር ከቁጥር በዘለለ አመለካከታችንን ልንቀይር ስተታችንን፣ ልናርም የተጣሉንን እንታረቅ፣ የበደልናቸውን ልንክስ፣ የታረዘን ልናለብስ፣ የራበውን ልናበላ፣ ኑሯችንን በቅድ እንድንመራ መልካም ነገር ለመስራት የምንነሳበት ዓመት ይሆንልን ሲል መልካም ምኞቱን ይገልጻል። በተለያዩ የአውስትራሊያ ከተሞች የሚኖሩ ትውልድ ኢትዮጵያውያን የአዲስ ዓመት አከባበራቸውንና መልካም ምኞታቸውን በዚህ መልኩ ይገልጻሉ። ሙሴ መንበሩ እባላለሁ ። ሜልበርን ነው የምኖረው። ኦልሞስት እንግዲህ ሜልበርን መኖር ከጀመርኩኝ ዘጠነኛ አመቴን፣ እዛ ያለሁ ማለት ነው። መጀመሪያ እንኳን ለዚህ ለአዲሱ አመት ሁላችንም አደረሰ። በተለይም ደግሞ እንኳን ን ከዘመነ ዮሐንስ ወደ ዘመነ ማቴዎስ፣ አሮጌው ወደ አዲሱ፣ ከሁለት ሺህ አስራ ሁለት ወደ ሁለት ሺህ አስራ ሶስት አመተ ምህረት እንኳን በሰላም አደረሰ አንተንም፣ ኤስ ግሬስን መላ ኢትዮጵያውያንም በዚህ አጋጣሚ ለማለት እወዳለሁ። ከዚህ በመቀጠል እንግዲህ እንደሚታወቀው በዓሉ የዘመን መለወጫ በዓል ነው። ይሄ የዘመን መለወጫ በዓል የሃይማኖት በዓል አይደለም። ሁሉም ሙስሊም፣ ክርስቲያኑ በጋራ ሆነው የሚያከብርበት ታላቅ በዓል ነው። እንቁጣጣሽ ብለን እንጠራዋለን። አዲስ አመት ይባላል። ቅዱስ ዮሐንስ በማለት እንጠራዋለን። ነገር ግን ይህንን እንቁጣጣሽ ወይም ደግሞ የዘመን መለወጫን በሚመለከት በሁለት ነገሮች አንድ ነገሮች አስመጥኩ ጊዜ ለመግለጽ እሞክራለሁ። መጣጡን በሚመለከት ማለት ነው። እንግዲህ እንቁጣጣሽ እየተባለ ይጠራል። ቅዱስ ዮሐንስ ይባላል፣ አዲስ አመት ይባላል። ነገር ግን በሊቃውንተ ቤተ ክርስቲያን እንደሚያስረሉት እንቁጣጣሽ የሚለው ስያሜው አመጣጥ ወይም ጥንተ ታሪኩ በመጀመሪያ ኖህ ለሶስት ልጆቹ አህጉራትን በእጣ ሲያካፍላቸው አፍሪካ ለካም ደረሰችው ይላል። በአፍሪካም በአፍሪካ ምድርም ሲገባ በመጀመሪያ ያረፈው በኢትዮጵያ እንደነበረ ታሪክ ያስረዳናል። ሀገሪቱ በዛ ነው። በገባበት ወቅት ሀገሪቱ በአደይ አበባ አሸብርቃና ደምቃ ስለነበረ እና ወሩም ወርሃ መስከረም በመሆኑ ደስ ብሎት በጣም ደስ ስላለው እንቁጣ ወጣሽልኝ በማለት ይህችን ወቅት እንቁጣጣሽ በማለት እንደሰየመ ታሪክ ያስረዳናል። በሌላ በኩል ደግሞ በሁለተኛው የሁለተኛው የሀገራችን ንግስት ንግስተ ሳባ ሁለተኛዋ ንግስት ንግስተ ሳባ የንጉስ ሰለሞንን ዜና ጥበብ እየሰማች ስታደንቅ ትኖር ነበርና በጆሮዋ የሰማችውን በዓይኗ በማየት ማየት ማመን ነው ከሚለው ጥንሰ ሀሳብ በመነሳት ወደ ሰብ ንጉስ ሰለሞን በመሄድ ግመሎችን ላይ ሽቶ እና እጅግ ብዙ ብዙ ወርቅ እና ጌታጌቶችን አስጭና ከኢትዮጵያ ወደ ኢየሩሳሌም በመሄድ በልዩ ልዩ ገጸ በረከቶችን አስጭና ከብዙ ሰራዊት ጋር ወደ ኢየሩሳሌም እንደገባችና ያንንም ገጸ በረከት ለንጉስ ሰለሞን እንደሰጠችው ታሪክ ያስረዳናል። ከዚህም ጋር ተያይዘው እንግዲህ እርሱም ንጉስ ሰለሞንም አንድ ነገር ላይ ሰውሮ ሌላውን በሙሉ ገልጾ ቤተ መንግስቱን ቤተ መንግስቱና በቤተ መንግስቱ የሚገኙ እጅግ በጣም የከበሩ እቃዎችን ሁሉ እንዳስጎበኛት ታሪክ ያስረዳናል። ከዚህም ጋር በመጨረሻ በመጨረሻ ካስቆበኛት በኋላ እንቁ ለጣትሽ ጌጥ ይሁንልሽ ሲል እጅግ በጣም የከበረና እንቁ አበረ የከበረ እንቁ አበረከተላት ወይም ሰጣት። በዚህ ይሄ እንግዲህ ይሄ የሆነበት ወሩ ወርሃ መስከረም ነበረ እንደነበረ ታሪክ ያስረዳናል። እንግዲህ የእንቁጣጣሽ መምጣት ከዚህ ከዚህ በመነሳት አሁን ደረጃ ላይ እንደደረሰ ታሪክ ያስረዳናል እንግዲህ እንቁጣጣሽ የመጣበትንና አሁን እያከበር ነው ያለው ከትውልድ ትውልድ እየተላለፈ የመጣ ታላቅ በዓል መሆኑና ታሪካዊ መሆኑንም የሚያስረዳን ሆኖ እናገኘዋለን። እኔ አሁን የምኖረው ከአራት ልጆቼ ጋር ነው እና ይህንን በዓል አዲሱን ዓመት ለመቀበልም ዝግጅት እያደረግን ነጭ ለብሰን ማንኛውም ነገር በማንኛውም ጊዜ ላይ የሚደረገውን ነገር ሁሉ በቤት ውስጥ አድርገን በዓሉን አዲሱን ዓመት አሮጌውን በዓል አሳልፈን አዲሱን ዓመት የተስፋ ዓመት የሰላም የደስታ የምሕረት በዓል የሆንን ልን ዘንድ ጥሩ ሁኔታ ለመቀበል በዝግጅት ላይ ነው ያለነ ማለት ነው እና ይህ በዓል ደግሞ በመልካም ምኞት ሀገራችን ከሁሉም በላይ ሀገራችን ሰላማዊ የተረጋገጠ ህብረተሰቡ ማህበረሰቡም የተረጋጋ ህይወት እንዲኖረው መልካም ምኞታችንም ሁሉ የምንገልጽበት በዓል ስለሆነ ይሄ በዓል እጅግ በጣም በከፍተኛ ደረጃ በጥሩ ስሜት ላይ ሆነን የምናከብረው እንደ ማንኛውም ጊዜ በጥሩ ሁኔታ ላይ ሆነን የምናከብረው በቤት ውስጥ የምናከብረው በዓል ሆኖ ነው እንደሆነ ነው የምገልጸው። ታድለ ፈለቀ እባላለሁ። የምኖረው በምዕራብ አውስትራሊያ በፐርዝ ዋና ከተማ ውስጥ ነው። አመት ሀያ አምስት አመት ሞቶኛል፣ በዚህ ከተማ ውስጥ እኖራለሁ። አዲሱን አመት በየአመቱ የምናከብረው በደማቅ ነው የምንቀበለው። በዛሬው ዕለት ያው አዲሱ አመት በዓላችን ጀምረናል። በእርግጥ አርብ ስለዋለ ያው በዓሉን በተመለከተ ጾም ስለሆነ ያው በነገው ዕለት ያው ቅዳሜ ዕለት በሰፊው እናከብራለን ብሎም እሑድ ዕለት በቤተ ክርስቲያናችን ቅዳሴ ይካሄዳል። ከዛም ከሰዓት ከአንድ ሰዓት ጀምሮ እስከ ዘጠኝ ሰዓት እስከ ምሽቱ ዘጠኝ ሰዓት ትልቅ ዝግጅት አለን። ያው በዛ ዝግጅት ነው የተለያዩ ምግብ፣ መጠጥ፣ የባህል ምግቦች እና መጠጥ ባህላዊ ልብስ ሁሉ ሁሉም ሰው ደምቆ አሸብርቆ ይገኛል ብዬ ነው ማስበው። የዘንድሮ ያው መንግስት በዚህ በኮቪድ የተነሳ መንግስት ባዘጋጀው የርቀት ዲስታንስ በቤተክርስቲያናችን ውስጥ እናከብራለን። ከሰኔ ስድስት ጀምሮ በዌስተርን አውስትራሊያ የዚህ የኮቪድ እገዳ ተነስተው ሰው ያው መደበኛ ስራውን ቤተክርስቲያንም ከሁለት መቶ እስከ ሶስት መቶ ሰው ይገኛል። ምክንያቱም በዚህ አካባቢ በምዕራብ አውስትራሊያ ይህ ኮቪድ ስላልተገኘ ያው ህዝቡም ይሠራል። ወደ እናንተም አካባቢ ኢንተርስቴት መብረር የለም። በዚሁ አካባቢ ያው ህዝቡ የተንቀሳቀሰ ነው እንደሌላው ሌላው እንደእናንተ እንደመልመር አላጋጠመንም። እግዚአብሔር የተመሰገነ ይሁን ያው በደመቀ ነው። የተለየ ነገር የለም። ያው ግዳም የለም። ያው እንደ በፊቱ ነው የምናከብረው። በእርግጥ ከበፊቱ የርቀት ጉዳይ ነው። ቅዳሜ ነው እንግዲህ ዋናው በዓሉ የሚከበረው አርብ አርብ ነው። ያው ከቤተሰቦቻ ጋር ከልጆቼ ጋር ተሰብሰብ ብለን እናከብራለን። አዲሱ ዓመት በደስታ በጤና እንዲያቆየን የሁላችንም ምኞት ነው። በተለይ ያሳለፍነው የዘመነ ዮሐንስ የውጣ ውረድ የሀገራችን ችግር ሁላችንን እንቅልፍ የነሳ በሚሆንም እግዚአብሔር ደግሞ መቼም የምህረት አምላክ ምህረት እንዲሰጠንና በዛችም ሀገር ከዙ ተስማምቶ ፍቅር ሰላም ወርዶ የምናይበት እንዲሆን ልባዊ ምኞቴን ገጣሉ። በተለይም ጎረቤት ስቴዝ መልበር የሆኑ ሌላ አካባቢዎች የዚህ አይነት የዚህ የኮቪድ ጉዳይ ፍጻሜ አግኝተው እንደኛ እድሉ እንድታገኙ ልባዊ ምኞቴ ነው። አመሰግናለሁ አንተነህ እባላለው እባላለሁ። በሲድኒ ነዋሪ ነኝ። እንግዲህ በተለይ በሲድኒ ደብረጽዮን ቅድስት ማርያም ቤተ ክርስቲያን አገልጋይ ዘማሪ፣ ሰንበት ትምህርት ቤት አገልጋይ ነኝ። እንግዲህ ወደ ሲድኒ ከመጣ ወደ ሀያ አምስት አመታት ተቆጥረዋል። እንግዲህ በነኚህ ሀያ አምስት አመታት ውስጥ እንግዲህ ሀያ አምስት ገናዎች፣ ሀያ አምስት አዲስ አመቶች ሀያ አምስት ፋሲካዎች ተከብረዋል። እንግዲህ እና በተለይ በእኔ ዙሪያ በቤተ ክርስቲያን ዙሪያ በደመቀ በዓል እንደ ቤተ ክርስቲያናችን ስርዓት እና ሶፊት ነው የምናከብረው እንግዲህ የደሞ አዲስ አመት ቅዱስ ዮሐንስ ይባላል። አንድም ዮሐንስ መጥምቅ የተሰየፈበት የተሰዋበት ዕለት ነው። በዛ ያንን እናከብረዋለን እንግዲህ አከባበሩን በተመለከተ እንግዲህ እኛ ኢትዮጵያውያን እንግዲህ በጉም ዶሮውም እንደ አቅም ጠላውም እየተደረገ ደመቅ ባለ ሁኔታ በወዳጆቻችን እና በጓደኞቻችን ዘንድ ምሳ ወይም ራስ በመገባበስ አዲሱን አመት እንቀበለዋለን። በተለይ ሁለት ሺ አስራ ሁለት አመተ ምህረት በተለያዩ ችግሮች አልፋለች ኢትዮጵያ ሀገራችን እና ያ ዘመነ ዮሐንስ አልፎ አሁን ዘመነ ማቴዎስ ተሰክቷል። ዘመነ ማቴዎስ የዕዳ፣ የቂም በቀል፣ የጥላቻ ዱቤ ወይም ዕዳ ተሰርዞ በአዲስ መንፈስ ሁላችንም ኢትዮጵያውያን ያለፈውን በደል ሁሉ ትተን እግዚአብሔር ያለፈውን አመት ከበደሉና ከክፋቱ ጋር አስወግዶልን እኛም ደግሞ ወደ እንደዚህ አይነት አዙሪት እንዳንገባ በእውነት በውጭ ያለን ኢትዮጵያውያን በጸሎት እግዚአብሔርን በመማጸን ይህ መጪ አመት የፍቅር የደስታ፣ የብልጽግና አመት እንዲሆንልን በጣም ምኞቴ ነው። በተለይ ደግሞ ሀገራችን ኢትዮጵያ እንግዲህ በአሁኑ ጊዜ ብዙ ፈተናዎች እያለፈች ቢሆንም ደግሞ በተለይ ታላላቅ ድሎችን ለማስመዝገብ በአባይ ግድብ ዙሪያም ብዙ ነገሮችን ለመስራት እቅድ አላት። እንግዲህ ይህ አዲስ አመት በቤታችን ከቤተሰቦቻችን ከማህበረሰባችን ጋር ከምናከብረው ባሻገር ሀገራችንንም እያሰብን ለሰላምና፣ ለብልጽግና ለእርቅ በእውነቱ የምንጸልይበትና በአንድነትና በፍቅር የምናሳልፍበት ዘመን እንደሚሆን ተስፋ አለኝ። አመሰግናለሁ። መሐመድ እባላለሁ። ከአድላይድ አፍሪካን ቪሌጅ ሴንተር ሬስቶራንት ባለቤት ነኝ። አድላይድ ደስ የሚል ሙድ ነው ያለው። በአመት ስም እንቅስቃሴዎች አሉ። በኮሚኒቲ ደረጃ ባይኖረንም ዘንድሮ፣ አትሊስት ቤት ለቤት በቸርች በግሩፕ ደስ የሚል እንትን አለው፣ መንፈስ አለው። ወይዘሩም ቆንጆ ስለሆነ ይህን ይመስላል። አዲስ አመትን በፍቅር ነው የማከብረው ዘንድሮ እንደለመድ ነው ባናደርገውም ጉጉት ፍሬንዶች ጋር አብረን ለማዋል ነው እንደገና ደግሞ መላው የኢትዮጵያ ሕዝብና ላ ተቃላይ አዲስ አመትን በጉጉት ለሚጠብቁ ሰዎች እንኳን አደረሳችሁ እላለሁ። እህ ያው አዲስ አመት እባላለሁ። በብሪዝበን ከተማ ነው የምኖረው። ብሪዝበን እንግዲህ አዲስ አመትን ትን ያው የስራ ቀን ስለሆነ ዛሬ ሁሉም ሰው በቤት ሆኖ ባያከብሮም ግን እኔ እስከማቅ የተወሰኑ የምቀርባቸው ጓደኞቼም ባለቤቴም ከስራ ፍቃድ ወስደው ያው በምንችለው በባህላዊ መንገድ ያው ቡና ማፍልተን እያከበርን ነው። አንድ አመት ያው ይዞ የሚመጣው ነገር አለ ሁል ጊዜ። አንዱም አመት ደግሞ ሲያልቅ የሚተውልን ነገር አለ። ሁለት ሺ አስራ ሁለት የኢትዮጵያ ሁለት ሺ አስራ ሁለት ለኢትዮጵያ ብቻ ሳይሆን በዓለም በሙሉ በአንዳንድ ተለማምደን ወይም አይተን ወይም የማናውቀውን አይነት ችግሮች አይተንበታል። ያው በኮቪድ ናይንቲን የተነሳ በአንድም በሌላ ብዙ ሰዎች በብዙ ችግር ውስጥ አልፈዋል። ስለዚህ ይሄ እንግዲህ ቱ ታውዘንድ ተርቲን ከዛ በተለየ መልካም ነገር ይዟል ብለን እናምናለን። ስለዛም እንጸልያለን። እና ያው በምድራችንም ደግሞ በኢትዮጵያ ቱታውዘንድ ትዌልቭ ከዛም ውጪም የተለያየ ችግሮችም ታይቶበታል። መልካም ነገሮችም አሉ። አክኖሎጂ የምናደርገው እና ግን ይሄ ቱታውዘንድ ተርቲን ያው በምድራችን ላይ ያው ሰው በተፈጠረበት በእግዚአብሔር አምሳል በመፈጠሩ ብቻ ሁሉም ሰው እኩል ዋጋ ህይወቱ እኩል ዋጋ እንዳለው ያንን ሁላችንም ተቀብለን በፍቅር በመተሳሰብ አንዱ በአንዱ ህይወት ላይ ለመልካም ኮንትሪቢዩት በማድረግ አንድ ኢትዮጵያ ሁላችንም ኮንትሪቢዩት የምናረግባት ኢትዮጵያ እንድትሆን ያንንም መኛለሁኝ፣ ያንንም እግዚአብሔር እንዲያደርግ እጠይቃለሁኝ። ዝግጅት ክፍላችን አዲስ ዓመት የጤና የፍቅር የስኬት እንዲሆንላችሁ መልካም ምኞቱን ይገልጻል። ኤስቢኤስ ሬዲዮ ኤልያስ ቁዲሳ ከቪክቶሪያ እንኳና እንኳን ደረሳችሁ ከማህበረሰብ ለማህበረሰብ።